በሶሪያ የእርስበርስ ጦርነት ከተጀመረ ዛሬ እንደ አውሮፓ አቆጣጠር መጋቢት 15 ልክ አስረኛ ዓመቱ ነው። በብዙዎቹ የሶሪያ ግዛቶች የሶሪያው ፕሬዝደንት ባሻር አልአሳድ ድል ያገኙ መስሎ ይታያሉ። ይሁን እንጂ የአማጽያኑ ጠንካራ ይዞታ በሆነችው አድቤል ተቃውሞ እንደበረታ ነው። አራት ሚሊዮን የሚሆኑ ሶሪያውያንም በጦርነቱ ታግቶ ይገኛሉ። የአሜሪካ ድምጽ ዘጋቢዎች ሂዘርና ሻዲ ተርክ ከኤድብል ሶሪያ ዘገባ ልከዋል። ድርጅት እስቲ ያቀርበዋል። በሶሪያ ለአስርት ዓመታት የዘለቀው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን ፈጅቷል፣ በሚሊዮኖች የሚቆጠሩትን አፈናቅሏል፣ የአያሌዎችን ሕይወት አመሰቃቅሏል። ፕሬዚደንት ባሺር አልአሳድ ሊገባደድ የተቃረበውን ጦርነት በድል ማጠናቀቃቸውን ገልጸዋል። ሌሎች ደግሞ እዚህም እዚያም የተበታተነውን ውጊያ እየጠቀሱ የተቃዋሚዎቹ ጠንካራ ይዞታ የሆነችውን ኢድሊብ እና በሰሜን ምዕራብ ሶሪያ አካባቢዎች እያነሱ ጦርነቱ ተዳፍኗል ይላሉ። ወደ 17.5 ሚሊዮን ከሚጠጋው የሶሪያ ህዝብ ወደ 4 ሚሊዮን የሚጠጋው ህዝብ የሚኖረው በእነዚህ አካባቢዎች ነው። ኢድሊብ ከተማ ውስጥ የፕሬዝደንት አሳድ መንግስት በመቃወም በየሳምንቱ ተቃውሞ ሰልፍ ይካሄዳል። ተቃዋሚዎቹ አብዮታችን ይቀጥላል ይላሉ። ከተቃዋሚዎች መካከል አንዱ የሆኑት አንዋር የሱፍ እንዲህ ብለዋል። We won't go home until the head of the regime and the security forces are gone. ዛሬም የምንጠይቀው የዛሬ 10 ዓመት በ2011 እንጠይቀው የነበረውን ጥያቄ ነው። ያገዛዙ የደህንነት ኃላፊ እስካልተወገደ ድረስ ወደ ቤታችን መመለስ አንፈልግም። ከቤታችን ተገደን መውጣታችን እንኳ ግድ አይሰጥንም። በእድሊብ ግዛት የሚኖሩት ብዙዎቹ ሶሪያውያን በፕሬዝደንት አሳድ አገዛዝ ስር ሆነው ፈጽመው በሰላም ሊኖሩ እንደማይችሉ ይናገራሉ። ብዙዎቹ አካባቢዎች በሃይአት ታህሪር አልሻም ወይም በምህጻረ ቃሉ ኤችቲኤስ የሚባለው ቡድን ቁጥጥር ስር ናቸው። ቡድኑ ራሱን የሚገልጸው በሶሪያ ያሉ ተቃዋሚ ቡድኖች ድምር አድርጎ ነው። ይሁን እንጂ ግን ኤችቲኤስ ራሱ ቀደም ሲል ከአልቃይዳ ጋር በነበረው ግንኙነት በዩናይትድ ስቴትስ እና በሌሎቹ አገሮች በሽብርተኝነት የተፈረጀ አካል ነው። ቡድኑ በግልጽ ያስቀመጠው አቋም የፕሬዝደንት አልአሳድን መንግስት ማስወገድና የእሳቸውንም ተባባሪ የሆኑትን ዓለም አቀፍ ኃይሎችን ከሶሪያ ጠራርጎ ማስወጣት ነው። የኤችቲኤስ ቃል አቀባይ የሆኑት አቡ ካሊድ አልሻሚ እንዲህ ይላሉ። እኛ አብዮት ነን። የምንፈልገው ይህ ወንጀለኛ ስብስብ ተባሮ እንዲወጣ ነው። የአሳድ ወታደራዊ ኃይል፣ የኢራን ሚሊሻዎችና አገራችንም የተቆጣጠሩት የሩሲያ ኃይሎች ከሶሪያ ተጠራርገው እንዲወጡ እንፈልጋለን። በሶሪያ ውስጥ ያሉት ሌሎች ተቃዋሚ ኃይሎችንም በመደገፍ በኩል ቱርክ የራሷን ድርሻ ትጫወታለች። ተንታኞች እንደሚሉት በሶሪያ ወደፊት ሊኖር የሚችለው ወታደራዊም ሆነ ፖለቲካዊ ለውጥ የሚወሰነው በተቃዋሚዎች አንጻር ቱርክ፣ በአሳድ ደጋፊዎች በኩል ደግሞ ሩሲያና ኢራን በሚያደርጉት ነገር የሚወሰን ይሆናል ይላሉ። አሁን እንዳለው ሁኔታ ከሆነ ሙሉ ጦርነት የሚካሄድ አይመስልም። ምክንያቱም በሚሊየን የሚቆጠሩ ስደተኞች ወደ ቱርክ ድንበር በመጉረፍ ሊያጥለቀልቋት ይችላሉ። አሁን ራሱ ቱርክ ወደ 3.5 ሚሊየን የሚጠጉ ሶሪያውያን ስደተኞችን ተቀብላ እያስተናገደች ነው። ስለዚህ ቱርክ ለሌላ ተጨማሪ ስደተኛ ድንበሯን ከመክፈት አሳድን ራሱ ባሉበት መታገሉን ትመርጣለች። በሌላ በኩል ደግሞ የእድሊብ ነዋሪዎች እንደሚሉት በሚሊዮን የሚቆጠሩ ሰዎች በረሃብ እየተጠቁና መጠለያ አልባ በሆኑበት ሁኔታ ውስጥ ነገሮችን በፊት እንደነበሩት ማስቀጠሉ የማይታሰብ ነው። የእድሊብ ነዋሪ የሆኑት ሻሃዲ ሸያብ እንዲህ ይላሉ። We have lost everything. Everything. ካሚ ስ ሁሉንም ነገር አተናል ሁሉንም ነገር ኢኮኖሚያችንን፣ ትምህርታችንን፣ እንዲሁም የፍትህ ስርዓቱ ሁሉ ሳይቀር ወድሟል። ሾያብ ጨምረው እንዲህ አሉ። የዛሬ አስር ዓመት የነበረው አመፅና ጥያቄ ዴሞክራሲና ፍትህን መጠየቅ ነበር። ዛሬ ዛሬ ግን አሉ ሾያብ አካባቢውን ዞር ዞር ብላችሁ ብትመለከቱ ሰዎች በጣም ከመቸገራቸው የተነሳ ሕይወታቸውን እንኳ ማሰንበት ከማይችሉበት ደረጃ ላይ የደረሱ ይመስላሉ። ለአሜሪካ ድምፅ ራዲዮ፣ ደረጀ ደስታ